ማዕቀቡ ሲረቀቅ ዩናይትድ ስቴትስ ወደ ሰሜን ኮሪያ የነዳጅ ዘይት ፈጽሞ እንዳይገባ ነበር ሀሳብ ያቀረበችው። በማዕቀቡ መሰረት ግን የድርጅቱ አባል ሀገራት ለፒዮንግያንግ የተፈጥሮ ጋዝም ሆነ ፔትሮሊየም ለመጀመሪያዎቹ ሶስት ወራት ከ500 ሺህ በርሜል በላይ ማቅረብም ሆነ መሸጥ አይችሉም በማለት መጠኑን ቀንሷል። ሰሜን ኮሪያ በዓመት 4.5 ሚሊየን በርሜል የተጣራ የፔትሮሊየም ምርት ድፍድፉን ደግሞ አራት ሚሊዮን በርሜል እንደምታስገባ ነው የተነገረው። ከዚህም ሌላ በውጭ ሀገራት የሚሰሩ የሚሰሩና ለሀገሪቱ የውጭ ምንዛሪ የሚያስገቡ ዜጎቿ የስራ ፈቃድ እንዳይታደስላቸው እነሱን ቀጥሮ የሚያሰሩ ሀገራትም የስራ ውላቸው የሚያበቃበትን ጊዜ እንዲያሳውቁ ሁሉ በጸጥታው ምክር ቤት ተደንግጓል። ይህ ባለፈው ነሐሴ 28 2009 ዓ ም ፒዮንግያንግ ላካሄደችው ና አደገኛ ለተባለው ስድስተኛው የኒኩሊየር ሙከራ የተጣለባት ማዕቀብ የወዳጆቿን እና የቻይናን ይሁንታ ያገኘ ነው። ከጎርጎሮሳ 206 ዓ ም ጀምሮ ማዕቀብ የሚጣልባት ሰሜን ኮሪያ ለዘጠነኛ ጊዜ እገዳ ቢጣልባትም ያስከተለው ለውጥ እንደሌለ ነው የሚነገረው። በውጭ ሀገር ስራ እየሰሩ በሚገኙ የሰሜን ኮሪያ ዜጎች ላይ የተጣለው የስራ ፈቃድ ያለማደሱ ማዕቀብ ግን ምናልባት የኪም ዮንግ ኡን መንግስት ክፉኛ የሚፈልገው የውጭ ምንዛሪ ገቢው ላይ ችግር ሊያስከትል ይችል ይሆናል የሚል ግምት አለ። ምንም እንኳን ሰሜን ኮሪያ ዜጎቿን ወደ ሌሎች ሀገራት ለስራ መላኳ ቢታወቅም ቁጥራቸው ይህን ያህል ነው ለማለት ተጨባጭ መረጃ እንደሌለ ነው የሚታመነው። የተባበሩት መንግስታት ድርጅት በበኩሉ ባርነት አከል ባለው የስራ ሁኔታ ከ35 ሺ እስከ 100 ሺ የሚገመቱ ሰሜን ኮሪያውያን ቻይናና ሩሲያ ውስጥ ለስራ መሰማራታቸውን ያመለክታል በተሰማሩበት ስራ ላይም በቀን እስከ 12 ሰዓታት በሰሜን ኮሪያ የስለላ ኃይላት ክትትል ስር ሆነው ለመስራት እንደሚገደዱም ከዚያም ልጠው የሚፈለጉ ዜጎች ማጋለጣቸውንም ያመለክታል የሰሩበትን ደሞዛቸውንም አብዛኛውን እንደማያዩትና በፒዮንግያንግ መንግስት እንደሚሰበሰብም መናገራቸውን ይገልጻል። እንደ መንግስታቱ ድርጅት ግምትም ሰሜን ኮሪያ በሰው ሀገር ለስራ ካሰማራቻቸው ዜጎቿ በአመት እስከ 2.3 ቢሊየን የአሜሪካን ዶላር ትሰበስባለች። ከዚህ ገንዘብ ገሚሱ ደግሞ የሚገኘው ከአውሮፓ ህብረት ነው። ባለፈው ጎርጎሮሳዊ አመት 2016 አንድ የኔዘርላንድ ዩኒቨርሲቲ ይህን የተመለከተ ጥናት ይፋ አድርጓል። ጥናቱ እንደሚለውም በወቅቱ አንድ ሺህ የሰሜን ኮሪያ ዜጎች በተለይም በማልታና ፖላንድ ይገኛሉ። ከባድና ብዙ ጉልበት በሚጠይቁ እንደ የአበባ እርሻ፣ የመንገድ ግንባታና የመሳሰሉ ስራዎች ላይ እንደተሰማሩ የተገለጸው ኮሪያውያን ውልና የደሞዛቸው ጉዳይ ድርድር የሚወሰነው ደግሞ ንብረትነቱ የሰሜን ኮሪያ በሆነ ድርጅት አማካኝነት መሆኑን ጥናቱ ይዘረዝራል። በዚህ መልኩ የተቀጠረ የሰሜን ኮሪያ ዜጋ አንድ መቶ ዩሮ በወር ካገኘ እድለኛ ነው። የዓለም የሰራተኞች ድርጅት ማለትም አይኤልኦ እንዲህ ካሉት ሰራተኞች አስቀጣሪ ድርጅቶቹ በአመት ሰላሳ ሺ ዩሮ በማግኘት ይበዘብዛሉ ይላል። ጥናቱን ያዘጋጁት ኮሪያዊው ፕሮፌሰር ሬምኮ ብሩከር አሁንም ከተባባሪዎቻቸው ጋር ቀጣይ ጥናት እያካሄዱ ነው። ብዙ ጥያቄዎችም ዛሬም ክፍት ናቸው ይላሉ። የአውሮፓ ህብረት የጣለው ማዕቀብ በውጭ ሀገር በሚገኙ የሰሜን ኮሪያ ሰራተኞች ላይ ለውጥ ያመጣ ይሆን? ምክንያቱም እዚህ አውሮፓ ውስጥ በሚሰሩት የሰሜን ኮሪያ ዜጎች ሰበብ የሚንቀሳቀስ ብዙ ገንዘብ አለ። በሀሳብ ደረጃ በህብረቱ በመንግስታቱ ድርጅትም ሆነ በዩናይትድ ስቴትስ እንዲሁም በዓለም የሰራተኞች ድርጅት መካከል ትብብር ሊኖር ይገባል። እናም ከውጭ በሚገኘውና የምናውቀው ነገር ላይ ማዕቀብ ማድረግ እንችላለን። ከዚህም ሌላ ገና ምንነታቸውን የማናውቃቸው የገንዘብና የኢኮኖሚ ምንጮች ላይም ማዕቀብ መደረግ ይኖርበታል ከማለታችን በፊትም ማጥናት ይኖርብናል። እንደሚመስለኝ ሰሜን ኮሪያ ከውጭ በስራ ገንዘብ የምታገኝባቸውን ስልቶች ገና ሙሉ በሙሉ አላወቅናቸውም። መረጃ የማይገኝበት ዋናው ምክንያት ፕሮፌሰሩ እንደሚሉት በዚህ ጉዳይ ውስጥ ካሉ የህብረቱ አባል ሀገራት ይህን በተመለከተ በቂ ማብራሪያ ማግኘት ስለሚያዳግት ነው። የህብረቱ አባል ሀገራት የማይተባበሩ ከሆነ ማዕቀቦች በወረቀት ላይ ብቻ የሚቀሩ ይሆናሉ። እናም ምንም የሚመጣ ለውጥ አይኖርም። አባል ሀገራት ካልተባበሩም ማዕቀቡ ዋጋ የለውም። ሰሜን ኮሪያ ግን የመንግስታቱ ድርጅት ይህን መሰሉን ማዕቀብ እንደጣለባት ይፋ ካደረገ በኋላም ዳግም በጀመረችው የኒውክሌር ሙከራዋ እንደምትገፋበት እየዛተች ነው።